በኦሮሚያና ሶማሌ ክልል አዋሳኝ አካባቢዎች ተፈናቅለው በባቢሌ ከተማ አቅራቢያ የተጠለሉት ነዋሪዎች ስምንት ወራት ያህል ካስቆጠሩበት መጠለያ ጣቢያ ኑሮ ወጥተው ወደ መኖሪያ ቀያቸው እንዲመለሱ በመጠየቅና ተቃውሞ በማሰማት ከሀረር ወደ ጅግጅጋ የሚወስደውን መንገድ ጭምር መዝጋታቸው የሚታወስ ነው። የምስራቅ ሀረርጌ ዞን መንግስት ኮሚዩኒኬሽን ጽህፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም በተለይ ለዲደብሊዩ እንደገለጡት አርባ ሺ የሚጠጉ ነዋሪዎች ስምንት ወራት ለሚጠጋ ጊዜ ካሳለፉበት መጠለያ ጣቢያ ወጥተው ወደ ወደ ቀድሞ መኖሪያ ቀያቸው እንዲመለሱ የማድረግ ስራ ተጀምሯል። በአጠቃላይ ሂደቱ ሙሉ በሙሉ በዚህ ሳምንት ይጠናቀቃል ተብሎ ይጠበቃልም ያሉት ባቢሌ ወረዳ ስንል የተፈናቀሉት ስምንት ቀበሌ ገበሬ ማህበሪዎች ናቸው። ከስምንት ቀበሌ ገበሬ ማህበር የተፈናቀለ አባወራ እና መልሶ ቦታው ይመለሳል ብለን በቅድ የጀመርነው ሰባት ሺ አንድ መቶ ሀያ ስድስት የሚሆኑ አባወራዎች ከና ቤተሰባቸው ሰላሳ ዘጠኝ ሺ አምስት መቶ ስምንት የሚሆኑ ቤተሰብ ላይ መልሰን እና ወደቂያቸው ለማስፈር ስራ የተጀመረ ሲሆን ከአሁን በተሰራው ስራ አምስት ሺ አራት መቶ ሰላሳ ሁለት አባወራ ተመልሷል። የቤተሰብ ብዛት ደግሞ ሀያ ስምንት ሺ አምስት መቶ አስራ ሰባት የተመለሰ ሲሆን ሳምንት የባቢሌ ይጠናቀቃል የሚል ግምት ነው ያለ ኃላፊዋ እንዳሉት አሁን እየተሰራ ያለው ስራ ዜጎችን ወደ አካባቢያቸው የመመለስና በጊዜያዊ ጣቢያ የማሳረፍ ስራ ሲሆን በተወሰነ መልኩ የፈራረሱ ቤቶቻቸውን መልሶ የመጠገን ስራ መስራትና ቋሚ ኑሮ እንዲጀምሩ የማድረግ ስራ መስራት ይቀራል። ለዚህ ሁሉም አካል የሚችለውን ድጋፍ እንዲያደርግም ጥሪ አቅርበዋል። ችግር የሚሆነው በመንግስት አቅም ብቻ አሁን የጠፋው ቤት በጣም ብዙ ነው። ያ ሰባት ሺህ አባወራ ቤት ማለት በጣም ከባድ ነው። ጣሪያውን በአንድ ጊዜ ለመተካት የቤት ውስጥ ቁሳቁስ እንዳለ የወደመው ቋሚው ያለው ቤትም ቢሆን መሸፈን ይፈልጋል እና የዚህ ድጋፍ ነው። በቀጣይነት እንደ ችግርም ያለው ይሄ ነው። ይሄንን ቶሎ ያለማለቁ ጉዳይ ነው ያለው። እዚህ ላይ እንግዲህ ህብረተሰቡ መንግስታዊ ያልሆነ ድርጅትም ድጋፍ ማድረግ የሚፈልግ አካል ካለ በዚሁ ገበያችን ማስተላለፍ እንፈልጋለን። በዞኑ ከባቢሊያ አካባቢ መጠለያ ስፍራው ወደ ቀያቸው የተመለሱት እኒህ ነዋሪዎች በቀጣይ የተረጋጋ ኑሮ እንዲኖሩ በሚያስችል መልኩ ስጋት ተቀርፏል ወይ በሚል ለኃላፊዋ ጥያቄ አቅርበን ነበር። የደህንነት ስጋቶች የምንላቸው ኦልሞስት የተቀረፉ ናቸው። መከላከያ አለ፣ ሌሎች ክልል የታጠቀ ኃይል እንዲወጣ ተደርጓል። የለም አንዳንድ ቦታ ላይ እንደ ስጋት የምናየው በዚህ ሰባት ወር ስምንት ወር ውስጥ ግለሰቦች እርሻ ውስጥ ቤት የሰራ ሰው አንዳንድ ቦታ ላይ አለ። እነዚህን እንግዲህ አስታርቆ በዚህ ሰባት ወር ውስጥ ይሄ ሰው ተፈናቅሎ ነው የሄደውና የሚለውን ነገር እርስ በርስ እያወያየ ናቸው ነው ያለው። ሌላው ተቀርፏል ስጋቱ ሲባል ህብረተሰቡም ሊያምንበት ይገባል። የስነ ልቦና ዝግጅት ያስፈልገዋል። ለዚህ ደግሞ የከኛ ዞን አመራርና የወረዳው አመራሮች የተውጣጡ የህብረተሰቡ የግንዛቤ ማስጨበጥ ስራ እየተሰራበት ያለው በዞኑ በቁጥር በርካታ የሚባለውና በስደት በአንድ አካባቢ ተጠልሎ ከቆየው ከዚህ ህብረተሰብ በተጨማሪ በምስራቅ ሐረርጌ ዞን የተለያዩ ወረዳ አካባቢዎችም በርካታ ዜጎች ተፈናቅለው ይገኛሉ። ለመሆኑ የእነዚህ ዜጎች ቀጣይ ጣፈንታ ምንድን ነው? በሚል ለወይዘሮ ቦንሲቱ ላቀረብነው ጥያቄ ተከታዩን ምላሽ ሰጥተዋል። እየተሰራበት ነው ያለው። ጭናክሰን ኦልሞስት ከጀመር መጀመሪያ ላይ ጭናክሰን ነበር የተጀመረው። እሱ መልሶ እርቁ ተጠናቆ የማሰሩ ስራ እየተከናወነ የሀይል መበታተን እንዳይኖር ያ ቀስ በቀስ እየተካሄደ ነው ያለው። ጉርሱምም በቅድ ስር ነው ያለው። ጉርሱም ወረዳም አለ፣ መዩ አለ፣ ቁምቢ አለ። ሁለቱ ወረዳዎች ደግሞ በቀጣይ ውይይቱና እርቁ የሚካሄድባቸው ናቸው። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።